በኢሮብ ወረዳ የዳህዋን ከተማ ሕዝብ የአልጀርሱን ስምምነት ተግባራዊ ለማድረግ የተወሰነውን ውሳኔ በአደባባይ ተቃውሟል። በተቃውሞ ሰልፉ የወጣው የከተማዋ ሕዝብ የውሳኔው ተግባራዊነት ለኢሮብ ሕዝብ ህልውና አደጋን እንደሚጋርጥ ተናግሯል። ውሳኔው ይህ ፍትሐዊ ነው ያለው ሕዝብ ፍትሐ አልባ ሰላም ሊኖር አይችልም ብሏል። ዛሬ ዘግይቶ የወጣ አንድ የህወሀት መግለጫ ህዝብ ያላመነበት ውሳኔ ተግባራዊ እንደማይሆን ገልጿል። መለስካቸው አማሃ ዝርዝሩ ልኳል። ከጥቂት ቀናት በፊት የኢህአዴግ ስራ አስፈጻሚ ኮሚቴ ተሰብስቦ ባሳለፈው ውሳኔ መሰረት የአልጀርሱን ስምምነትና የድንበር ኮሚሽኑን ውሳኔ አለምንም ቅድመ ሁኔታ ተቀብሎ ተግባራዊ ለማድረግ የደረሰበትን ውሳኔ በኢሮብ ወረዳ የዳዋን ከተማ ህዝብ በብርቱ እንደተቃወመው ታወቀ። የከተማው ህዝብ ሰላማዊ በሆነ መንገድና በወረዳው አስተዳደር እውቅና መሠረት ያደረገው የተቃውሞ ሰልፍ እንዲዘገይ ህወሀት ጠይቆ እንደነበረ ለቪኦኤ የተናገሩት የወረዳው አስተዳዳሪ አቶ ንጉሴ ሃጎስ ሕዝቡ ጥያቄውን እንዳልተቀበለና በሰላማዊ የተቃውሞ ሰልፍ እንደገፋበት ገልጸዋል። በዚች ትንሽ የወረዳ ከተማ ከሦስት ሺህ በላይ ሕዝብ ተሰልፎ እንደተቃወመ እሳቸውና ሌሎችም የከተማው ነዋሪዎች ለቪኦኤ ተናግረዋል። ካነጋገርኳቸው የከተማው ነዋሪዎች አንዱ አቶ ወልዴ ብስራት ለተባሉ ሰው ለምን ተቃወሙ የሚል ጥያቄ አቅርቤላቸው ነበረ። ሰላም የኢሮብ ሕዝብ ሰላም ይፈልጋል። ግን ፍትህ አልባ ሰላም የለም። ፍትህ የሰላም እናት ናት። ፍትህ ሲገኝ ነው ሰላም የሚገኘው። ሰው አት ፍትህ ሰላም መፈለግ ማለት ምን እንደሆነ አይገባንም። ስለዚህ እኛ ኤርትራውያን ጋር አብሮ በጉርብትና ቆይተናል። አሁንም ለመቀጠል እንፈልጋለን። እንዲህ በምንልበት ጊዜ ማንነታችንን አሳልፈን አይደለም እነሱ የራሳቸው ማንነትን ይዞ፣ እኛ ራሳችን ማንነት ይዘን መሆን አለበት። አናሳ ብሔረሰቡ በሁለት አገር ከተከፈለ እንዳልነበረ ነው የሚሆነው። ስለዚህ አንድ ሰብአዊ ክብርን አጥፍተህ ሰላም ልታገኝ አትችልም፣ እና የሰላም እናት ፍትህ ነው። አቶ ወሌ ብስራት የአልጀርሱ ስምምነትን ቢሆን ችግር ያለበት ነው ይላሉ። በአልጀርስ የተደረገው ስምምነት ቢሆን በምንም ህዝቡን ያላሳተፈ የኢሮብ ህዝብ ያቀረበውን ሰነድ በደንብ ያልቀረበበት። አሁን አይደለም እኮ ችግር የተፈጠረው፣ ከመጀመሪያው ይህ ውሳኔ ሲወሰን ጀምሮ የኢሮብ ህዝብ ለኢትዮጵያ መንግስት በየእርከኑ እስከ ዩኤን ድረስ ማመልከቻ አስገብተዋል። ጥሪውን አሰምተዋል። አሁን በድንገት የወጣው ዳግም ተነስቶ እየተቃወመ ነው ያለው። ሌላው የዳውሃን ከተማ ነዋሪ አቶ ስዩም ዮሐንስ ውሳኔው በተለይ የኢሮብን ህዝብ ለምን እንደሚጎዳው ያብራራሉ። ዋና ፍሬ ነገሩ የነበረው አልጀርስ ስምምነቱ ተግባራዊ የሚሆን ከሆነ እኛ እንደ ብሔረሰብ መቀጠል አንችልም። በሁለት የሚከፍለን ነገር ነው። ስለዚህ ሲጀመር ድርድሩም ሲደረግም ለባህላዊ ሁኔታም ያላገናዘበ ያለው ታሪኩም በደንብ ያላየና የማይሆን ለብሔረሰቡ የማይመጥን ስለነበረ አንቀበለውም፣ ድሮም አልተቀበልነውም፣ አሁንም አንቀበልም በማለት ነበረ። መፍትሄ ነው ብሎ የሚለው ነገር አለ። ህዝቡ እንዴት ቢሆን ይሻላል ብለው ነው የሚያቀርቡት? አማራጭ አለ። ሲጀመር በኢትዮጵያ መንግስትም መፈረም አልነበረበትም። ውሉ ከተፈረመ ጉዳዩም ያው ማስመለስ አይቻልም፣ ግን ውሳኔው ግን ተግባራዊ መሆን አይችልም። ተግባራዊ የማይሆንበት ምክንያት ደግሞ እኛም እንታወቃለን። ያው ድንበር የምንኖር ሰዎች ስለሆን ኤርትራ ጋር ያሉት እኛም እኛም እናውቃቸዋለን፣ እነሱም ያውቁናል፣ የእኛ ድንበርም እነሱ ያውቃሉ። ስለዚህ እኛ ተግባብተንም መጨረስ የምንችለው ነገር ነው። እነሱም የራሳቸውን መሬቱም ያውቃሉ፣ እኛ ደግሞ የራሳችን ስለምናውቅ ትራዲሽናል መጨረስ የሚቻለው ነገር ነው እንጂ በሄግ ውሳኔ ወይም ባልነበሩበት በአየር የተነሳው ፎቶ ተደርጎ የምን እሱ መፍትሄ ሊሆን አይችልም። አሁንም ራሱ ሁለት ላይ የሚካፍል ከሆነ መፍትሄም ሊያመጣ አይችልም። ፈለገውን ዘላቂም ሰላምም ሊያመጣ አይችልም ነው የሚሉት። እንደው በእርስዎ አስተያየት የሰላም ሂደት እንግዲህ ተፈላጊ ነው በሁሉም ዘንድ እንዴት ቢጀመር ይሻላል ነው የሚሉት? አዎ ብለናል አሁን ሁሉም አንድ ሀሳብ ነው ያለው ለው እዚህ አካባቢ ተግባብቶ የሚኖር ህዝብ ነው አንድ ህዝብ ነው እና ይረዳዳል ስለዚህ አሁን እያሉች የነበሩት ምንድን ነው እኔም የኔም ሀሳብ የሆነው ነው ሰላም ይፈለጋል በጣም ይፈልጋል ሰላሙን ግን የምፈልገው የራስህን ሰጥተህ አይደለም የራስህን ይዘህ ነው ሰላም የምፈልገው የራስ ቤትህን ከሰ ያው ያለ ቤት ትኖራለህ። የቤትህን ለሌላ ሰው ትሰጣለህ እና ይሄ ሰላም ሊያመጣ አይችልም። የየራስን ይዘ ግን ሰላም ማድረግ ይቻላል። የእኛ አቋም ማለት ነው። ለመሆኑ አሁን በድንበር አካባቢ፣ በዛ አካባቢ እንዴት ያለ እንቅስቃሴ ያለ ነው ለአድማጮቻችን ሊነግሩኝ ይችላሉ? ድንበሩ ብዙ ጊዜ በመሀል ሀገር የሚነገረውን አይነት አይደለም። መሀል ሀገር ምንድነው? ምንድን ነው የሚባለው ነው ፒስ ነው ዋር ሁኔታ አለ ነው የሚባለው እዚህ ሁሌ ዋር ነው ያለው። ባይደወይ ሁሌ ጥይት የሚሰማበት በየሌሊቱ በየጠዋቱ የሚሰማበት ነው። ሰው በጦርነት መሀል ነው የሚኖረው። ግን የሚፈልገው ምንድን ነው? የራሱን ይዞ ይሄ የሚጣሉ ያሉት ወይም ደግሞ እንትን ወከባን የሚፈጥሩት የሁለቱም መንግስታት ሊሆን ይችላል እንጂ ህዝቡ ተረራቶ አብሮ የኖረ ህዝብ ነው። እርስ በርስ በደንብ ይታወቃል። ግጭትን ቢያጋጥም ለአካባቢ ሽማግሌ ሊፈታው የነበረ ጉዳይ ነው። ስለዚህ አሁንም እሱ ምክንያት ነው መጨረስ የምችለው ነው እንጂ አዲስ አበባ ላይ አስመራ ላይ ሆኖ በመፈካከር በመወዳደር የሚደረግ መፍትሄም አይደለም፣ ነው የሚለው ከጅምሩ ማለት ነው። የኢሮብ ወረዳ አስተዳዳሪ አቶ ንጉሥ ያጎስም የኢትዮ ኤርትራ የድንበር ኮሚሽን ውሳኔ ሊያስታርቅና የሰላም መሠረት ሊሆን እንደማይችል የህዝቡ እምነት እንደሆነ ይናገራሉ። አስቀድመን ግን ስለ ድምፁ ጥራት ጉድለት ይቅርታ እንጠይቃለን። ሲስተም ነገሩን ወደ ህዝብ አውርዶ ህዝቡን ተወያይቶ ከየት ወዴት ኤርትራ እንደሆነ ከየት ወዴት ደግሞ ኢትዮጵያ እንደሆነ ስለሚያውቅ ህዝብ በተወጣጣ እና በህዝብ ተሳትፎ ከመሰረተ ግንኙነት በዘላቂ ሰላምን ስለሚጠቅማል ከፖለቲካዊ ጉዳይ ወጣ ብሎ ሆኖ ህዝብ ተወያይቶ መሰታት አለበት። ካልሆነ የድንበር ያስመርገናል አቶ ንጉሴ ጨምረው እንደተናገሩት ዛሬ ዘጌት ብሎ ህወሀት ባወጣው መግለጫ ህዝቡ ያላመነበት ውሳኔ ተግባራዊ እንደማይሆን አስታውቋል።